አጠቃላይ ምርጫውን ጨምሮ ኢትዮጵያ በቀጣዮቹ ወራት የምታከናውናቸው ተግባራት የመጪውን ትውልድ ተስፋ የሚወስኑ ናቸው ሲሉ ተሰናባቹ የዩናይትድ ስቴትስ አምባሳደር ማይክል ሬነር ተናግረዋል። በተለይም የግንቦቱ ምርጫ የተሳካ እንዲሆን ሀገራቸው የምታደርገውን ድጋፍ እንደምትቀጥልም አረጋግጠዋል። የተለያዩ ፈተናዎች የገጠሟት ኢትዮጵያ ባለፉት ሶስት ዓመታት የታዩ ለውጦችን ተቋማዊ ለማድረግ ግን ብዙ ርቀት መሄዷንም ገልጸዋል። እስክንድር ፍሬው ተከታዩን ዘገባ ልኳል። ተሰናባቹ የዩናይትድ ስቴትስ አምባሳደር ማይክል ሬነር ትናንት የሰጡት መግለጫ የሶስት ዓመት የኢትዮጵያ ቆይታቸውን የገመገሙበት፣ ተስፋና ምኞታቸውን ያንጸባረቁበት ነው። ወደ ኢትዮጵያ ሲመጡ ከነበረው ሁኔታ በመጀመር ቀደም ብዬ እንደጠቀስኩት እዚህ በመጣውበት የመጀመሪያ ሰሞን በኢትዮጵያ መንግስት በኩል ምህዳሩን የማስፋት ሁኔታን ለማበረታታት ሞከርን በኢትዮጵያ ሕዝብ ላይ እምነት እንዲኖረው ለኢትዮጵያውያንም የፖለቲካ ተሳትፎና የኢኮኖሚ እድል እንዲሰጣቸው ከዚያ ዶክተር አብይ ወደ ስልጣን ሲመጡ ሙሉ በሙሉ የመንግስትን አቅጣጫ በመከተልና ከዚያ ጋር በማጣጣም የፖለቲካ፣ የኢኮኖሚ፣ የፍትህ ስርዓትና የጸጥታ ዘርፍ ማሻሻያዎችን ለመተግበር የሚያደርጉትን ጥረት መደገፍ፣ ስልታዊ እቅዶችን በፍጥነት ነድፈን ተንቀሳቀስን ነው ያሉት። ከጠቅላይ ሚኒስትር አብይ አህመድ ወደ ስልጣን መምጣት በኋላ የተካሄዱት የማሻሻያ እርምጃዎች ውጤት ማምጣታቸውንም ነው አምባሳደሩ ያብራሩት። ከሶስት ዓመታት በኋላ አገልግሎቴን አጠናቀቄ ሲሄድ አገሪቱ በርካታ ፈተናዎች ቢገጥሟትም እነዚህን የማሻሻያ ስራዎች ተቋማዊ ከማድረግ አንጻር ረጅም ርቀት ሄዳለች። ይህችን አገር የዲሞክራሲ ተስፋና የኢኮኖሚ እድል ያላት አገር ከማድረግ አንጻር ነው ያሉት። በኢትዮጵያ በተለያዩ ዘርፎች ይታያል ያሉት መሻሻል ቀጣይነት ሊኖረው እንደሚገባም አምባሳደር ሬይነር አመልክተዋል። የጸጥታ ፈተናዎች በተደቀኑበት ሁኔታም ቢሆን ኢትዮጵያ ከዲሞክራሲና ከሰብአዊ መብት አያያዝ አንጻር ያሳየችው መሻሻል ቀጣይነት ሊኖረው ይገባል ነው ያሉት። ኢትዮጵያ የፖለቲካ የኢኮኖሚና የጸጥታ ዘርፍ ማሻሻያዎችን ከማድረግ አንጻር የጀመረቻቸውን ቆራጥ ጥረቶች እናበረታታለን ሲሉም ተናግረዋል። ከዚህ አንጻር ደግሞ የሀገራቸው ድጋፍ ቀጣይነት እንደሚኖረው ነው ያስረዱት። በኢትዮጵያ የሚካሄደው ምርጫ የተሳካ ይሆን ዘንድ ዩናይትድ ስቴትስ ያደረገችውን ድጋፍም ጠቅሰዋል። Of Ethiopia's uh, democratic transformation, we um, are deeply invested in supporting Ethiopia to do those elections in a way that is safe and credible. Merchaun, Ethiopia democracy should be a matter of pride. Ethiopia merchaun deha na tveita ta baka ta amani na tiyalo a yemin sabar kabt huneta andet ta kanawun yeganzabri ga fadrganal bas zihira tust. ከመጀመሪያው ጀምሮ ተሳትፎ አድርገናል። ይህንን በቁጥር እንዳስቀምጠው ከፈለጋችሁ ቀደም ብሎ በመለቀቁ ምክንያት በልማት ድጋፍ ላይ በተደረገው እገዳ ተጽዕኖ ያልደረሰበት የምርጫ ድጋፍ ፕሮግራማችን 34 ሚሊዮን ዶላር ይሆናል። ይህ ገንዘብ አስፈላጊ ግዢዎችን ጨምሮ ለተለያዩ ጉዳዮች የሚውል ነው። ለምሳሌ የሲዳማ ሪፈረንደምን ለማገዝ የምርጫ ሳጥኖችን ገዝተናል። መራጮችን ለማስተማር የምርጫ ታዛቢዎችን ለማሰልጠን በመላው አገሪቱ የሚገኙ የፖለቲካ ፓርቲዎችን ለመደገፍም ይውላል። ይህ ማለት የተቃዋሚ ፓርቲዎችን ማለት ነው። ፕሮግራሞቻቸውን እንዲቀርጹና በዲሞክራሲ መድረክ አስተማማኝ ተዋናዮች እንዲሆኑ፣ ምርጫውም ፉክክር ያለበት እንዲሆን ዲሞክራሲ መሆን ያለበት እንደዚያ ነው። እናም ኢትዮጵያ ምርጫውን ዲሞክራሲያዊ በሆነ መንገድ እንድታካሂድ ያንንና ሌሎች በርካታ ነገሮችን አድርገናል ነው ያሉት። በኢትዮጵያ ያለው ሁኔታም ዩናይትድ ስቴትስ ቀጣዩ ምርጫ የተሳካ እንዲሆን እያደረገች ላለችው ድጋፍ የተመቸ መሆኑን አምባሳደሩ ጠቁመዋል። ወደ አንድ አገር ሄጄ በምርጫው ከእርስዎ ጋር ለሚፎካከሩ ፓርቲዎች ስልጠናና ድጋፍ መስጠት እፈልጋለሁ ብዬ ስጠይቅና ጠቅላይ ሚኒስትሩ ወይም የምርጫ ቦርድ ሊቀመንበር እባክህ አድርገው ሲሉ ይህ ለእኔ የተለመደ የሚባል ነገር አይደለም። የምንፈልገው ውጤት ግን ይሄ ነው። የምንፈልገው ዲሞክራሲ ይሄ ነው። እናም በጣም ተበረታተናል ነው ያሉት። በግልጽ እንደሚታየው በኮቪድ-19 ምክንያት የምርጫው ጊዜ ተራዝሞ ቆይቷል። ያ መራዘም ደግሞ አሳማኝ ነው። አሁን ግን የተቆረጠ ቀን አለ። ከኢትዮጵያ ጋር መስራታችንን እንቀጥላለን። ምርጫው በተገቢና ዲሞክራሲያዊ በሆነ መንገድ እንዲካሄድ ያለ ጉዳትና የጸጥታ ችግርም እንዲካሄድ ነው ያሉት። አጠቃላዩን ምርጫ ጨምሮ ኢትዮጵያ በሚቀጥሉት ወራት የምታከናውናቸው ተግባራት እጅግ ወሳኝ መሆናቸውንም አሜሪካዊው ዲፕሎማት አብራርተዋል። ኢትዮጵያ Protecting basic human rights, including freedom of the press and freedom of expression, resolving conflict and addressing ethnic tension. Ethiopia <laughs> democracy ግጭትን በማስወገድና ለብሔር ፍጥጫዎች መፍትሄ በመስጠት አካባቢያዊ አብሮ መኖርን በማስቀጠልና ኢኮኖሚያዊ እድሎችን በማስፋት በቀጣዮቹ ወራት የምታከናወናቸው ተግባራት በአገሪቱ ለቀጣይ ትውልዶች የሚኖረውን ተስፋ ይወስናል ነው ያሉት። በሶስት ዓመታት የአምባሳደርነት ቆይታቸው በዩናይትድ ስቴትስና በኢትዮጵያ መካከል ያለው ግንኙነት በተለያዩ መስኮች ተጠናክሮ መቀጠሉን ማይክል ሬይነር አስታውሰዋል። ሀገራቸው ባለፉት ሶስት ዓመታት በአስተዳደራዊ በልማትና በሰብአዊ ጉዳዮች ከኢትዮጵያ ጋር ላላት ትብብር ሶስት ቢሊዮን ዶላር ወጪ ማድረጓንም ነው የጠቀሱት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ